ስለ ቀለማት ይልቁንም ስለ ሰው ልጆች የቆዳ ቀለም በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ የበቃ መጽሐፍ ነው። ከለር ኦፍ ዘ ስኪን ነው የመጽሐፉ ርዕስ። ደራሲው አቶ ምትኳ አሸብር ናቸው። አሉላ ከበደ ባለፈው ሳምንት በመጀመሪያው ክፍል ውይይታቸው እልባት ካደረገበት ጥያቄ ይነሳል። የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፎ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፎ የቀለማት ጉዳይ ከቆዳ ቀለምም የጠለቅና ሰፊ ትኩረት ያለው መሆኑን በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጻፎ ይፈነጥቃሉ። እስኪ ስለ መጽሐፎ ዓላማ ገፋ አድርገን እንመልከት። የታዘቧቸውን ነገሮች ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉ ይህን መጽሐፍ? እኔ ይህን መጽሐፍ የጻፍኩት አንዱ በዚህ በሕብረተሰቡ ውህደት ሰፋ ያለ ተሞክሮ ኖሮኛል። በተለይ ከሳህል በላይ ሀገሮች የሚመጡ ስደተኞች ስራ በማስያዝም በማስፈርም በመሳሰለው ላይ የሚገጥማቸው ችግር እነዚያ ችግሮች ደግሞ እንዴት እንደሚፈቱ መፍትሄዎች በማንሳት በመሰንዘር የተጠቀምንባቸው ዘዴዎች አሉ አሁን ይሄ እንዲህ እንዳለ ለምንድን ነው እዚህ ሀገር ሶስት መቶ አመት ቆይተው ግን ከፖሊስ ጋር በቀላሉ እንደዚህ እስከ ሞት በሚያደርስ መልኩ ግጭት ማለት ነው ወይም ደግሞ የሰው መብት በሚነካ መልኩ ለምንድን ነው እንደዚህ የከረረ ቅራኔ የሚኖረው እና ይሄ ስደተኞች በማቋቋም ላይ ያበለጸግ ነው ተሞክሮ እዚህ አገር ባለው በቀለም ልዩነት ያተኮረ ችግር ያንንም ሊፈታ የሚችልበት ሁኔታ አለ በሚል ተስፋና በተለይ እዚህ ሀገር የሚኖሩ ጥቁሮችም ነጮችም አይነሳም። ብዙ ጊዜ ለምሳሌ አንድ ቦታ እንደምን አደርክ እንደምን አውርሽ ስለ ስለ የአየሩ ጠባይ ታወራለህ፣ ተኝተህ አድረህ እንደሆነ በሰላም አድረህ እንደሆነ ታወራለህ። ጥቁርና ነጭ በሚል ላይ ግን ይሸሻል ይሸሻል። እና ያ እንዳይሸሺ በቀላሉ እንዳየሩ ጠባይ እንኳን ባይሆን አትሊስት ከዛ ከፍ ባለ መልኩ ውይይት ማንሳትና መፍትሄ መሻት የሚቻልበት ሁኔታ በርካታ ነው በሚል ተስፋ ተነስቼ ነው። ብዙዎቻችን አስተያየት ጥያቄ ውስጥ የሚያስቀምጠው ይበልጡን የዘር ልዩነት የገለጿቸው ከተለያዩ አካባቢዎች ፈልሶ የመጡ ሰዎችና የአገሬውን ሕዝብ ልዩነቶች ስንመለከት የዘር ልዩነት አድርገን እናያለን። የጥቁርና ነጩንም የዘር እንላለን። እርሶ ግን ጥናቱ ራሱ ይበልጡን ቴክኒካዊ ነው ይሉናል። የመስክና የላብራቶር ጥናቶችን አያልፍም፣ ተፈትጎ ሊወጣ የሚችል ምናልባትም እነኝን ለመፍትሄ የሚወስዱ መንገዶች ማሳየት አይችልም ይላሉ። የቀለም ጉዳይ ግን ከዕለት ተዕለት ህይወታችን ጋር የተሳሰረ ነው። እናም መጠናትም፣ በተጨባጭ መታወቅ የሚችላል መፍትሄም አለ ይላሉ። ለእኔ ብጤው ግን ከርቀት ለሚመለከተው ችግሩ ሁሉ ዘር ላይ ያለ ሊመስለን ይችላልና በዘር ልዩነት የዘር መድሎ እያን ነው ዘመናት የተጻፉ መጽሐፍት የሚተርኩትና እስኪ ይህንን ለአድማጮች ፈታ ያድርጉልን። ለምን የዘር ልዩነት አስፈላጊው ጉዳይ አልሆነም? የዘር ልዩነት እንግዲህ ምናልባት መቶ ዓመት በፊት ትኩረት አግኝቶ በጣም በሰፊው ታይቶ ነበረ። ሰዎች በተፈጥሯቸው ልዩ አንዱ ከሌላው በተሻለ በሚል ግን እያደረ ሲታይ መጀመሪያ ወደ ኋላ በምንሄድበት ጊዜ ስልጣኔዎች በአፍሪካም ለምሳሌ በኢትዮጵያ፣ በግብፅ፣ ቲምባክቱ፣ ማሊ፣ ላቲን አሜሪካ፣ ኤዥያ እንደ ቻይና ለምሳሌ ስልጣኔዎች ነበሩ። በኤውሮፓም በተለያዩ ሀገሮች ስልጣኔዎች ነበሩ። በፊት ከቅርብ ጊዜ ወዲህ ወደ አምስት መቶ ዓመት አካባቢ የኢንዱስትሪ መስፋፋት ኢንዱስትሪ አብዮት እየገፋ እየገፋ በሚመጣበት ጊዜ እንዲያውም አውሮፓውያን ምን ይላሉ? ይሄን የኢንዱስትሪያል ግፊት ምን ይመስላችኋል? ከግሪክና ከጣሊያን ስልጣኔ ጋር የተያያዘ በመሆኑ ነው። እኛ ቀጥለናል፣ መጀመሪያ ከነበረን ስልጣኔ ቀጥለናል። ሌሎቹ ግን ነበርበት ቀርተዋል ወደ ሚል ሙግት ያመላክታሉ። ግን በእውነቱ ምንድን ነው የሆነው? ይሄ የዘር ልዩነት እንደ ቋንቋ ልዩነት ሆኖ ሲመረመር ውስጡ ሲታይ በተለይ ዲኤንኤ ባልኩን ሲታይ በአፍሪካ እና በአውሮፓ ያሉ ሕዝቦች፣ በአሜሪካ ያሉ ሕዝቦች፣ በኤዥያ ያሉ ሕዝቦች ዲኤናቸው ሲጠና ልዩነት ካለም በጣም በጣም በጣም ትንሽ ስለሆነ ለሚነሳው ልዩነት እና ለሚደረገው ልዩ አያያዝ እና ልዩ አቀባበል የሚደርስ መጠን እንደሌለው ነው የተረጋገጠው። ያ ሆኖ ሳለ ግን የጥቁርና የነጭ ሁኔታ ግን ይከተለናል። እኔ ጠይም ነኝ፣ አንተ ቀላታ ለምሳሌ እና ይሄ በዓለም ላይ ያለ ነው። እነዛ ሰባት ነጥብ ሁለት ቢሊዮን ያልኳቸው ሰዎች እያንዳንዱ የራሱ ቀለም አለ። ስለዚህ በዓለም ላይ የተዘረጋ ያለ ነገር ነው። በተለይ ደግሞ ዋጋ ሰጥተኸው በዛ መልክ ፖለቲካህን፣ በዛ መልክ ኢኮኖሚህን፣ በዛ መልክ ህብረተሰባዊ ግንኙነትህን የምታደራጅ ከሆነ ኤልባሳ ቦታ ይኖረዋል። ስለሆነም ነው ይሄ ግን በእውነቱ ሁሉም ስለሆነ እንዳልኩትም እያንዳንዱ የራሱ ቀለም ስላለው ኢቭን ትዩ መንታዎች እንኳን እነዚህ ምንድን ነው አድንስካ ትዊ የሚባሉት እንኳን ሁለቱ አንድ ሊመስሉ ይችላሉ፣ ግን በጣም አጥብቆ በሚመለከት ሚዛን ቢታዩ ሁለቱም ልዩነት አላቸው። ስለዚህ አንዱ ይሄ ሀሳብ አፍራሽ ሆነ። የሚቀረው ምንድን ነው ምንድን ነው የምትለው አንተ፣ ጥቁርና ነጭ ለይተህ ሁለት ጎራ የምታደርገው? እያንዳንዱ ሰው ቀለም አለው እንጂ እንዲህ አይነት ወገን ነጭ ነው፣ እንዲህ አይነት ወገን ጥቁር ነው ማለት ማይቻልበት ሁኔታ እያለ እንዴት ተደርጎ ይጀመራል የሚል ምንቱ ራሱ የቻለ ሙግት ያነሳል፣ መከራከያ ያነሳል። እና በዛም መልኩ ወድጀዋል ለምክንያቱም ምንድን ነው የሚያደርገው አንድም ጥቁርና ነጭ ቀለም አይደለም የሚለውም ነገር አስተማሪ አንስቼ መጽሐፍ ውስጥ ያነሳሁት ነገር የፀሐዩ ነጸብራቅ ሲጎብጥ፣ ሲሰባበር እነዚህ ቀስተ ደመና የሚያመልክታቸው ሰባቱ ቀለማት ብቻ ማሳየታቸው ጥቁርና ነጩ የት አለ ብሎ ሲጠይቀን ማንኛችንም ልናሳየው አልቻለም። የሉም እና ያም ማለት ነው። እስከዚህም ድረስ ነው ማለት ከፈለገ ሰው አእምሮ ከፍቶ መወያየትና መረዳዳት ዝግጁ ከሆነ አለመኖራቸውም ጭምር ተምሮ ያልፋል። ለነገሩ ማለት በደፈናው ሊሸሽ የማይገባው አጉልም ቀለምን መሰረት ያደረገ ልዩነት ለሰው ልጆች ደህንነት ሳንካ መሆን የለበትም ነው የሚሉን፣ በግራና ቀኝ የተመለከቱት ልክ ነው። አቶ ምትኩ ቅድም አንድ አጋጣሚን ጠቅሰዋል። የተማሪነት ዘመኑን የሚያስታውስ ይመስለኛል። ጥቁርና ነጭ ቀለማት ካሁን እንደተነጋገ ሲናገር ነው በአብዛኛው በሀሳብ ለልዩነት መነሻ የሆኑትን ያህል የዚህንም አገር ሁኔታ ብናነሳ የባሪያ ንግድ ዘመንን ብንመለከት ጥቁርና ነጭ ተብሎ እየታየ እነኝህ ጥቁ እዚህ ሁሉ ውዝግብ እና አንዱን የበላይ አንዱን የበታች የሚያደርጉ ሁኔታዎች ውስጥ እነኛ ቀለማትን ራሳቸው እኮ የሉም ለነገሩ ይሉናል። በመጽሐፍ ጥሩ ብለህልህ ብዙዎች ቶሎ ፈጥሞ የሚመጣላቸው ጥቁርና ነጭ በደንብ እናውቃቸዋለን ሊሉ ይችላሉና ግን መሰረታዊ ቀለማት እንዳልሆኑ ያን የትምህርት ቤት ገጠመኝ የሀረር ተማሪ ያሉ የነበረ አጋጣሚ በመጽሐፉ ይጠቅሳሉ። እስኪ ከዛ አጋጣሚ ተነስተው የቀለማቱን መኖርና አለመኖር ወይም መሰረታዊ ቀለማት አለመሆናቸውን ከሳይንሳዊው የቤተ ሙከራ አጋጣሚያችሁ ጋር አዛምዶ ያወያዩ። ነው እንግዲህ ያኔ ተማሪ ነኝ። የሁለተኛ ደረጃ መምህራን ማሰልጠኛ ትምህርት ቤት ነው በዛን ጊዜ ትንሽ ነቃ ነቃ ብለናል። ትንንሽ የፖለቲካም ነገር ሊገባን ጀምረዋል እና በአሜሪካ እኮ በነጮችና በጥቁሮች መካከል ያለው ኑሮ በጣም የተለያየ ነው። አሜሪካ እኮ ጥቁሮች ዝቅ ብሎ የሚታይበት ሁኔታ ነው። እኛ ደግሞ ጥቁሮች ብለን ነው ራሳችን የምናቀርብ ማለት ነው። እኛ እኮ አሜሪካ ብንሆን እኮ አሁን እዚህ ኢትዮጵያ ያለው መብታችን ወይም ደግሞ እንደ ማማኮሻ ጥቁር የተባለ ሰባት፣ ስምንት አይነት ቀለም እኮ ይዘን መሄድ አንችልም። በጅምላ ጥቁር ነን በጅምላ ደግሞ አነስተኛ አይነት እያልን እንወያይ ነው። ኋላ ሰት ተማሪዎችን ላቦራቶሪ ገብቶ የፀሐይ መፈራረቅ ልዩ ልዩ ቀለሞች እንደሚያሳይ ኤክስፐሪመንት ሲያሳየን ሙከራ ሲያረግ እንደውም አንዳንዶቻችን ይሄን እንዲህ የሚያደረገው ተማሪው አሜሪካዊ ነበረ። የሰላም ጓዳ አስተማሪ ነበር። እና ይሄ የሚያደርገው ምናልባት የእኛ ውይይት ሰምቶ ነው። እና ምንድን ነው እናንተ ጥቁርና ነጭ አሜሪካ ብለዋለን የምትሉት የለም እኮ ከናካቴውም ለማለት ፈልጎ ይሆናል ብለ ሁሉ ጥርጣሬ አድርገናል። ግን በዛ አላቆምንም። ውይይታችን ቀጠም ከዛ አልፎ ባይኖርስ ነጭና ጥቁር እንደ ቀለም ባንቀበለውስ ያለው የኑሮ የበላይና የበታች ሁኔታ ይከስማል። ተጨባጭ ነው ያየ ነው ነው እያየ ነው ነው በሚል ታዲያ ምንድን ነው፣ ከዛ አልፈን ብዙ ውይይት አድርገን አጎልምሰኖ ነበር ሀሳቡ ማለት ነው። እኔም በሆን መጽሐፉ ላይ አንተ በደንብ እንደጠየቀኝ መጠን ግራ ሊያጋባ ስለሚችል አልጣልኩትም። ገብቼ አልፈለግኩም ይላሉ፣ አስወጣው ይቀለኝ ነው። ነገር ግን አይደለም፣ በተለመደው አጠራር ሂጄ ነጥቤ ላይ ብደርስ ይሻላል። ከመጀመሪያው ውዥንብር ፈጥሬ ኋላ አንባቢው የሚይዘው የሚጨብጠው ነገር ከሚጠፋው የተለመደውን ነጭና ጥቁር የሚለውን አባባል ይዤ ልራመድና ከእርሱን አውጥቼ ላሳይ እንደሌለ፣ ካለም ላለው ኑሮ የገነነ ልዩነት ምክንያት ሊሆን እንደማይችል ማስረዳት ነው የእኔ ኃላፊነት መሆን ያለበት ብዬ እንትን ብየዋል በዛ መልክ ነው ይቀጥላል። በዛ መልክ ነው ይቀጥላል። የጥቁርና ነጭ ጉዳይ በምሳሌ በዘልማድ ስንነጋገር እንኳን ይሄ ግልጽ አይደለም እንዴ? ለማለት ስንፈልግ ጥቁርና ነጭ ነው ይባላል። የጊዜኛውንም አባባል እንወስዳለን የሌሉ ቀለሞች ወይም መሰረታዊ ቀለሞች አለመሆናቸው። በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችን እርስ በርሳቸው እንዲወያዩበት እናድርግና ከመጽሐፉ ቆንጠር ቆንጠር እያደረግን ሌሎች ሀሳቦችን እናካፍል። መጽሐፉ ምናልባትም በቆዳ ቀለም ላይ በዚህ ደርስ በዚህ ጥልቀት የተጻፈ መጽሐፍ ለትምህርት ጥናት ከሚቀርቡ ጽሁፎች ባሻገር ለማንኛውም አንባቢ በሚሆን መልኩ ምናልባትም አሁን ያለንበት ሁኔታ ቀደም ብለው እንደነገሩን ገፋፍ ተወት ሊሆን ይችላል። በዚህ ጥልቀት ተጽፎ አላጋጠመኝም። ከቀለማት ጋር ወደ መኝታ የሚሄዱና ጠዋት የሚነሱ ነው የሚመስለው። እንደዛ ሊመስል ይችላል። ግን የእኔ ፍላጎት፣ ምኞት፣ ጥረት ደግሞ ምንድን ነው? እንደዚህ ሰፋ አድርጌ ካቀረብኩ በተለይ ደግሞ የኅብረተሰብ ውህደት የሚለው ስለሆነ አሻግሬ ማየው። እንግዲህ መጀመሪያ ነገዶች ነበሩ ከብት እርባታምን እንደዚህ ነው ያለው ኋላ ግን ኢንዱስትሪ በጎለመሰበት ጊዜ ብሔሮች ተፈጠሩ። እንደ እንግሊዝ፣ እንደ ጣሊያን፣ እንደ ፈረንሳይ የመሳሰሉ እና ያኛው እንኳን አሁን ያለው ኢኮኖሚ ዓለም አቀፋዊ በመሆኑ ሊሸከመው ስላልቻለ እንደገና ለምሳሌ ኤውሮፓን ወስድ ወደ ህብረት ወደ ኤውሮፓያን ህብረት ሀገሮች ለመዋሃድ እንዲመጡ አስገድ ኔዘርላንድስ ሆነን ፈረንሳይ ሆነን ወይ ደግሞ ሌላው የኤሮፓ ሀገር ሆነ ስዊዘርላንድ ሆነን ከእነዚህ አሁን ከሚመጡት እንደ ቻይና እንደ አሜሪካ እንደ ሩሲያ የመሳሰሉ ሰፋፊ እና ከፍተኛ ኃይል ያላቸው አካሎች በዓለም ደረጃ በገበያ ተወዳድረን አንዘልቀውም እና አንድም የውስጥ ገበያ ለመፍጠር ሁለትም አንድ ላይ ሆኖ በዓለም አቀፍ ገበያ ዋጋ እንዲኖረን ለመሆን ህብረት መጠር አለብን ወደሚባለው ሁኔታ ነው ያለው እና እንደዛ በሚሆንበት ሰዓት ትንሽ ከፈቀድክልኝ ወደ ኢትዮጵያ ስንገባ ምንድን ነው አሁን ይሄ አክስሞ አልቆ አርጅቶ ያለፈ ነው። አሁን እኛ ሀገር ግን ገና ብሔር እንኳን ካልሞላ ብሔር እንዲሞላ እንዲሞላ ለማድረግ የሚደረግ ጥረት ነው የሚታየው ማለት ነው እና ወደ ጠየቀኝ ጥያቄ ለመመለስ ምንድን ነው ይሄ አስተዋጽኦ በዚህ በነጭና ጥቁር ባለው ልዩነት ሳይሆን የትም ቦታ በልዩነት ለምሳሌ እኛ ሀገር የብሔር ልዩነት ካለ ወይም ደግሞ የቋንቋ ልዩነት ካለ በእነዛም ላይ እንዴት ውህደት ሊፈጠር እንደሚችል ሊረዳ ይችላል። እዚህ ሀሳቦች በተለያየ ሁኔታ በተለያየ አጋጣሚ ለመንጠቅ ያመቻቸዋል በሚል ነው። ይሄ እኛና እነሱ የሚለው እና እኔ ሳስብ ሌላም ሰው አርቆ ሲያየው ከሁለት መቶ ዓመት በኋላ ከመቶ ሀምሳ ዓመት በኋላ ምንድን ነው የሚፈጥረው ብለህ ስታይ እነዚህ በሰንደቅ ዓላማቸው ጥቁር ቀለም ያላቸው ወደ መወዳጀት ወደ አንድ ካምፕ፣ ወደ አንድ ወገን የመሳሳብ ሁኔታ ይኖራል። ሌሎቹ ወደ ሌላ አቅጣጫ መሄድ ሊያመጣ ይችላል። ስለዚህ ፈረንሳዮችም ፈረንሳይ ብለው ሲነሱ፣ ፖርቱጋሎችም ፖርቱጋል ብለው ሲነሱ ከሌላው አውሮፓን ተነጥለው ነበረ የነበሩት ግን ያ አላወጣቸውም። ያንን ትተው ደግሞ አሁን ወደ ህብረት ወደሚለው እንትና። የኔ እንደውም ከዛ አልፎ የአውሮፓ ውህደት አይደለም የአፍሪካ ውህደት አይደለም የኢትዮጵያ ውህደት አይደለም የዓለም ውህደት የሚመጣበት ሁኔታ ነው እየመጣ ያለው ብዬ የማስበው። ጥሩ ጭብጦችን አንስተዋል በመጽሐፎ አለም አቀፋዊነት ወይም የዓለም ዜጋ መሆንን አንድ ርዕስ ሰጥተውት በስፋት ይተነትኑታል። ምንም እንኳን የውህደቱ መንገድ ቀደም ብሎ መጀመሩን በአውሮፓ ህብረት ብናይ በአንዳንድ አካባቢዎች የመለያየትና የመከፋፈል ቃና ያላቸውን ሁኔታዎች የሚገፉ ቡድኖች ገነው የመጡበትና በመጠኑም ቢሆን ያን ያንዱ መኖር ለሌላ ወሳኝ መሆኑን አደጋ ላይ የከተቱበት ሁኔታ በእንግሊዝ ተመልክተናል። አሁን በስፔን እንመለከታለን። በዚህ በዩናይት ስቴትስ የነጭን የበላይነት የሚያራምዱ ወገኖች ያን እያቀነቀኑ ብዙ ችግሮች የተከሰቱባቸውን ተመልክተናል። እና ድንገት የመጣ የደረሰ የሚመስለው ችግር እስ እንዴት ይታዩታል? መጽሐፎንም ይበልጥ የገፋው ይመስለኛል።